በእግዚአብሔር ይቅር የተባለ መተላለፉ ይቅር የተባለለት ኃጢአቱም የተሸፈነለት እንዴት ብሩክ ነው። የምናደርጋቸው የተሳሳቱ ነገሮች በመጽሐፍ ቅዱስ ኃጢአት ተብለው የሚጠሩት ከእግዚአብሔር ይነጥሉናል። ለዘላለም ሕይወት ዝግጁ እንድንሆን ከእግዚአብሔር ጋር ለመስማማት በእግዚአብሔር ይቅርታ ሊደረግልን ይገባል። መጽሐፍ ቅዱሳዊ ይቅርታ እግዚአብሔር እነዚያን ኃጢአቶች እንዳልነበሩ አድርጎ በቸልታ በማለፍ የእነዚያን ኃጢአቶች ዘላለማዊ ቅጣት እንዲያስወግድ እየተናገረ አይደለም። ፈጽሞ! ቅጣቱ መከፈል አለበት። የምስራቹ ወንጌል ማለት ኢየሱስ ኃጢአት የሌለበት አምላክ፣ ሰው የሆነው በመስቀል ላይ በመሞት ያንን ቅጣት በደሙ አስቀድሞ እንደከፈልልህ የሚናገር ነው። በሌላ አገላለጽ ያንተን ቦታ ወስዶልሃል። ኢየሱስ ያንተን የመሥዋዕትነት ምትክ ሆነ። ያ ግን በቂ አይደለም። ያ ክፍያ ባንተ ላይ ተግባራዊ መሆን አለበት። ወደ ሕይወትህ መምጣት አለበት። ወሳኙ ጥያቄ ይህ የሚሆነው እንዴት ነው? ይህም ንስሐ ስትገባ፣ ከኃጢአትህ ወደ እግዚአብሔር ስትመለስ እና በጌታ ኢየሱስ ስታምን ይከሰታል። እና ከዚያና ከዚያ በኋላ ብቻ በእግዚአብሔር ይቅር ትባላለህ። ችግራችን መነጠል፣ ምክንያቱም ሁሉም ኃጢአትን ሰርቷል የእግዚአብሔርም ክብር ጎድሏቸዋል። ሮሜ 323። ነገር ግን በደላችሁ ከአምላካችሁ ለይቷችኋል፣ ኃጢአታችሁ ፊቱን ከእናንተ ሰውሮታል። በዚህም ምክንያት አይሰማም። ኢሳይያስ 592። በዚያ ጊዜ እግዚአብሔርን የማያውቁትና ለጌታችንም ለኢየሱስ ወንጌል የማይታዘዙትን ይበቀላል። እነሱም ከጌታ ፊትና ከኃይሉ ክብር ተወግደው በዘላለም ጥፋት ይቀጣሉ። ሁለተኛ ተሰሎንቄ አንድ ከስምንት እስከ ዘጠኝ። የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በኬታችን በክርስቶስ ኢየሱስ የዘላለም ሕይወት ነው። ገና ደካሞች ሳለን ልክ ጊዜው ሲደርስ ክርስቶስ ስለ ኃጢአተኞች ሞቷልና፣ ሮሜ አምስት ስድስት። የእግዚአብሔር መፍትሔ ምትክ መሆን። በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንዲያን ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ዮሐንስ 3:16 ፍቅር ይህ ነው፣ እኛ እግዚአብሔርን እንደወደድነው ሳይሆን እሱ እንደወደደንና ስለ ኃጢአታችን ማስተሰሪያ የበቃ መሥዋዕትነት ይሆን ዘንድ ልጁን መላኩ ነው። አንደኛ ዮሐንስ 4:10 ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞተ። ይህም እግዚአብሔር ለእኛ ያለውን የራሱን ፍቅር ያሳያል። ሮሜ 58 ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱን በሥጋው ኃጢአታችንን በእንጨት መስቀል ላይ ተሸከመ በእርሱ ኢየሱስ ቁስል እናንተ ተፈውሷቸዋል! አንደኛ ጴጥሮስ 224 ለተቀበሉትና ኢየሱስ በስሙ ላመኑት ሁሉ ግን የእግዚአብሔር ልጆች የመሆን መብት ሰጣቸው ዮሐንስ 1 12 የይ ቅርታ መንገድህ በጌታ ኢየሱስ ማመን በርሱም ኢየሱስ የማያምን ሁሉ በስሙ የኃጢአትን ስሬት እንደሚቀበል ነቢያት ሁሉ ይመሰክሩለታል። ሐዋርያት ሥራ 10 43 በእምነት በጸጋ ድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ በሥራ አይደለም። ኤፌሶን 2 8 9 በንስሐ ማለትም በእምነት ወደ ኢየሱስ በመመለስ በኢየሱስ ማመን ትችላለህ። ስለ ማመን ብቻ አይደለም። ይህ ጸሎት ለእናንተ ያንን የምታረግበት መንገድ ነው። ይህ መሐላ ወይም የምትሃት ቃል አይደለም። በእውነት የልብህ መሻት ከሆነ ጸልይበት። ውድ እግዚአብሔር ሆይ ፍላጎቴን አውቃለሁ። ኃጢአተኛ ነኝ። ንስሐ እገባለሁ። ከኃጢአቴ ወደ አንተ እመለሳለሁኝ። በኢየሱስ አምላክ በመሆኑ ለእኔ በመስቀል ላይ እንደሞተ አምናለሁ። አዳኜ እንዲሆን እጋብዘዋለሁ። አሜን። ኢየሱስ የኃጢአትህን ቅጣት ከፍሏል እና በኢየሱስ በማመን ክፍያው ያንተ ክፍያ ሆነዋል። በእግዚአብሔር ይቅር ተብለሃል። ኢየሱስም ለዘላለም ደና እንደሆንክ በዮሐንስ 3:16 ላይ ተናግሯል። መተላለፉ ይቅር የተባለለት ኃጢአቱም የተሸፈነለት እንዴት ብሩክ ነው! መዝሙር 32:1 የ በእግዚአብሔር ይቅር የተባለ ነፃ ፒዲኤፎች በበርካታ ቋንቋዎች ከ ጎስፔል 316 ዳት ኦአርጂ የተገናኙ ናቸው። በእግዚአብሔር ይቅር የተባለ ገጽ ሁለት ያንን ጸሎት ከልብህ ከጸለይክ በእግዚአብሔር ይቅር ተብልሃል፣ እናም ከእርሱ ጋር ለዘላለም ትስማማለህ። የኢየሱስ መስዋዕታዊ ሞት ይቅርታን ሰጥቶሃል። እግዚአብሔር አሁን ርስት የሆነ የዘላለም ሕይወት እንዳለህ፣ ለፍርድ እንደማትቀርብ እና ከሞት ወደ ሕይወት እንደተሻገርክ ተስፋ ሰጥቶሃል። ዮሐንስ 524 ከኃይለኛው እጁ ማንም ሊነጥቅህ ስለማይችል ደህንነትህ የተጠበቀ ነው። እርሱን አጥብቀህ ከምትይዘው ይልቅ አንተን አጥብቆ ይዞሃል። ኢየሱስ እንዲህ አለ፣ እኔ የዘላለም ሕይወት እሰጣችኋለሁ፣ ከቶ አይጠፋም። ከእጄ ሊነጥቃችሁ የሚችል ማንም የለም። እነርሱን የሰጠኝ አባቴ ከሁሉ ይበልጣል። ከአባቴ እጅ ማንም ሊነጥቃችሁ አይችልም። ዮሐንስ 10 ከ28 እስከ 29 ያንን ጸሎት ለመጸለይ ዝግጁ ካልሆንክ መጸለዩን ቅድሚያ የምትሰጠው ነገር አድርግ። ውሳኔህ ዘላለማዊ ጠቀሜታና ውጤት ነው። ከመቃብር በኋላ ሁለተኛ ዕድል የሚባል ነገር የለም። ሰው አንድ ጊዜ ሊሞት ከዚያም በኋላ በፍርድ ፊት ሊቆም ተወስኖበታል። ዕብራውያን 927 ውሳኔህ ላይ የሚቆሙ ያልተመለሱ ጥያቄዎች ካሉ ይህን የሰጠህን ሰው አነጋግር። ምሳሌዎችና ፍቺዎች ይቅርታ። ይቅርታ መጽሐፍ ቅዱሳዊ ይቅርታ ለኃጢአታችን ቅጣት ክፍያን ይጠይቃል። የኃጢአት ቅጣትም ለዘላለም ከእግዚአብሔር መለየት ነው። መጽሐፍ ቅዱሳዊ ይቅርታ ማለት ኃጢአትህንና ቅጣቱን ካንተ ወደ ኢየሱስ ማስተላለፍ ነው። እግዚአብሔር ኃጢአታችንን እና ቅጣቱን ኃጢአት በሌለበት ኢየሱስ ላይ አኖረ። ከዚያም እግዚአብሔር የራሱን ጽድቅ ሰጠን። በመንግሥተ ሰማያት ውስጥ እንዳሉት ሁለት መጻሕፍት ነው። የመጀመሪያው የመመዝገቢያ ደብተር ለፈጸምካቸው ስህተቶች ሁሉ ምልክት አለው። ገጾቹ በምልክቶች ተሸፍነዋል። የምናረጋቸው አንዳንድ ነገሮች ኃጢአት፣ የድርጊት ኃጢአት እና አንዳንድ የማናረጋቸው ነገሮች ኃጢአት፣ የውርስ ኃጢአት እንደሆኑ መጽሐፍ ቅዱስ በግልጽ ይናገራል። አንዳንድ ሐሳቦች እንኳን ኃጢአተኛ ሊሆኑ ይችላሉ። በቀን ሦስት ኃጢአቶች በየዓመት አንድ ሺህ ይሆናል በሕይወት ዘመን ሁሉ ሲሆን ያ ብዙ ኃጢአቶች ናቸው። ሌላኛው መጽሐፍ ኃጢአት የሌለበት የኢየሱስ የመዝገብ መጽሐፍ ነው። ገጾቹ ንጹሕና እንከን የለች ናቸው። በኢየሱስ ስታምን፣ ይህ በሁለቱ መጽሐፎች ላይ ያለው ሽፋን የተለዋወጠ ያህል ነው። ከዚያ ስምህ ያለበት የመዝገብ ደብተር ሙሉ በሙሉ ንጹሕ ነው። ኃጢአትህና ቅጣቱ አልፏል። እውነተኛ መፍትሄ፣ ኢየሱስ እንዲህ አለ መንገዱ እኔ ነኝ እውነትና ሕይወትም እኔው ነኝ። በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም። ዮሐንስ 14፡6 በኃጢአት የተነሳ ከእግዚአብሔር የመነጠላችን መጽሐፍ ቅዱስ የሚሰጠው መፍትሔ ልዩ ነው። ሌሎች ሃይማኖቶች ከኃጢአታችን ጋር ለዘላለም መጋፈጥ ፈልገን በዚያ ሊኖር የሚችል ማንኛውን ኃጢአታችንን የሚረሳ አምላክ ተስፋ በማድረግ እንድንኖር ይጠይቁናል። የኢየሱስ መንገድ ኃጢአታችንን በማስተሰረይ በማጠብ ረገድ ልዩ ነው። ከዚያም ኃጢአታችን ተሰርዞ በኢየሱስ ላይ ተላልፏልና እግዚአብሔርንና ዘላለማዊ ሕይወትን እናገኛለን። ሐዋርያው ጳውሎስ እንዲህ ሲል ጻፈ። መዳን በሌላ በማንም የለም፣ እንድንበት ዘንድ ለሰዎች የተሰጠ ከዚህ ስም በስተቀር ሌላ ስም ከሰማይ በታች የለምና። ሐዋርያት ሥራ 4 12 ሐዋርያው ጳውሎስ እንዲህ ሲል ጻፈ። አንድ እግዚአብሔር አለና ደግሞም በእግዚአብሔርና በሰዎች መካከል አንድ አስታራቂ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ራሱንም ለሰዎች ሁሉ ቤዛ አድርጎ ሰጠ፣ ይህም በትክክለኛው ጊዜ ተመስክሮለታል። አንደኛ ጢሞቴዎስ 2 ከ5 እስከ 6 የኢየሱስ መንገድ እውነተኛው መፍትሄ ነው። በኢየሱስ ማመን ኢየሱስን ማመን ስለ ኢየሱስ ከማመን በላይ ነው። በድንገት ሞተሮቹ መበላሸት ሲጀምሩ ከተራራው በላይ ከፍ ብሎ የሚበር አውሮፕላን ውስጥ ተሳፋሪ እንደሆን አድርገህ አስብ። አውሮፕላኑ ወደ ከባድ የመከስከስ አደጋ እየወረደ ነው። የአውሮፕላኑ አብራሪ ሁሉን ሰው ፓራሹቱን ታጥቆ በተከፈተው በር ከአውሮፕላኑ እንዲዘል አዘዘ። ስለ ፓራሹቱ ታውቃለህ፣ በቴሌቪዥን ላይ አይተኸዋል። አሁን ግን የተለየ ነው። ከዚህ አውሮፕላን ክፍት በር ለመዝለል ስለ ፓራሹት ከማንም በላይ በፓራሹት ላይ ማመን ይፈልጋል። እናም አንዳንድ የእግረኞች ቦርሳ አይሰራም ህልውና ትክክለኛውን ፓራሹት ይፈልጋል። ያለሱ መዝለል እርግጠኛ ሞት የሚያስከትል ነው። በፓራሹት መዝለል 100% የእምነት ቃል ኪዳን የሚያሳይ ነው። አንዳንድ ጥርጣሬዎች ሊኖርህ ይችላሉ፣ ግን ለመዳን ሙሉ እምነትህ በፓራሹቱ ላይ ማድረግ ያስፈልግሃል። ኢየሱስ እውነተኛው ዘላለማዊ ፓራሹት ነው። በእምነት ውጣ፣ በእርሱ እመን።